ክፍል ሁለት የጋብቻ ህይወት። ዛሬ በዓለማችን ብዙ ጋብቻዎች ቢፈጸሙም ከሲሶ በላይ የሚሆኑት የዚያኑ ያህል በፊቼ እየፈረሱ እንደሚሄዱ እናነባለን፣ እንሰማለንም፣ እናያለንም። ተጋብተው አብረው በሚኖሩት መካከል ከጥቂቶቹ ባስተቀር በአብዛኛዎቹ የቅድስና ታማኝነት የታጣበት የፍቅር ጠባዮች የማይገለጹበት የራስ ወዳድነት ያለመብሰል የስሜት መጎዳት በሽታ የበዛበት ለልዩ ልዩ ሱሶች የመዳረግ ሁኔታ የሚታይበት ስለሆነ በዚህ አንጻር እግዚአብሔር የሚሰራው ጋብቻ ምን እንደሆነ ከመጽሐፍ ቅዱስ አንጻርና ከሕይወት ልምዶች የተገኙትን ከዚህ ቀጥሎ በማስፈር ጋብቻ ጸንቶ ትዳር ጎልብቶ ቤተሰብ ተደስቶ ለመኖር የሚችልባቸውን ምክሮችና ዘዴዎች በእግዚአብሔር ጸጋ እየተረዳን እናቀርባለን። ጋብቻ የእግዚአብሔር ሐሳብና ስጦታ ነው። ዘፍጥረት 1 26 ቁጥር 28 ዘፍጥረት 2 22 መዝሙር 126 3 የጋብቻ ውጤትም ቤተሰብን ያስገኛል። በዚህ ምክንያት እግዚአብሔር ስለ ሰዎች ባለው ዓላማ ቤተሰብ መሰረታዊ ነገር ነው። ለባል፣ ለመስት፣ ለልጅ ዋና ሀብታቸው ቤተሰብ ነው። ቤተሰብ የህብረተሰብ ዋልታ ነው። ቤተሰብ ጤናማ ካልሆነ ግለሰብና ህብረተሰብ ለስነ ልቦናዊ ቀውስና ለማህበራዊ በሽታዎች ይጋለጣሉ። ስለሆነም የቤተሰብ አካልነት ለግለሰብ ዋስትና መታወቂያና ከዘር ግንዱ ስር ጋር እንዲያያዝ የሚያደርግ ነው። ምሳሌ 1426 በተለይም የቤተ ክርስቲያን ቤተሰብ ከሌላው ቤተሰብ የሚለየው እግዚአብሔርን የሚፈራና የሚያመልክ በመሆኑ ነው። የክርስቲያን ቤተሰብ እግዚአብሔር የሚገኝበት ትንሹ ስብስብ ነው ማቴዎስ 18 20 አንደኛ ጢሞቴዎስ 3 12 ዕብራውያን 11 7 ኢያሱ 14 15 ሐዋርያ ሥራ 10 2 ሐዋርያ ሥራ 10 44 እስከ 48። ክፍል 2 ቁጥር አንድ የጋብቻ ትርጉምና ዓላማዎች ጋብቻ ለሕይወት ዘመን በሙሉ በፍቅር ለመኖር መወሰን ነው። ሮሜ 7 1 እስከ 3 አንደኛ ቆሮንቶስ 7 27 እና 39። ጋብቻ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ ዘፍጥረት 2 24 የሚለው ውጤት ነው። በዚህ ጥቅስ ላይ ዋናው ነገር አንድ ሥጋ ይሆናሉ የሚለው ነው። ሁለቱም አንድ ሥጋ ይሆናሉ ስል እግዚአብሔር ለአዳም አንዲት ሚስት ሔዋን የምትባል መፈጠሩ መፈጠሩን እናያለን መፈጠሩን እናያለን። ለአብርሃም ሳራ የምትባል አንዲት ሚስት ነበረችው። ለይስሐቅ ርብቃ የምትባል አንዲት ሚስት ነበረችው። ይህ እግዚአብሔር ያቋቋመው ትዳር አብርሃም እንዳደረገው የአጋር አይነት የጭንገረድ አይጨምርም ወይም እንደ ያዕቆብ ከአንድ በላይ ምስቶችን ማግባት አይመለከትም። ጋብቻ እገሌ ከእገሊት ጋር ብቻ ነው። ያኔ ነው አንድ ስጋ ያኔ ነው አንድ ስጋ የሚሆኑት። አንድ ስጋ የሆናሉ ስል ባል የምስቱ ምስት የባለው አካል መሆኗን ያመለክታል። ስለሆነም ጋብቻ በአንድ ወንድና ሴት መካከል ያለውን የአካል የአእምሮና የመንፈስን ጥልቅ ውህደት ያስገነዝባል። በዘፍጥረት 218 እግዚአብሔር ሔዋንን ለአዳም ሲፈጥር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ብሏል። የተፈጠረችው ሔዋን ደግሞ እንደ እሱ ያለችና ከጎኑ በእኩል የምትቆም በእኩል የምትቀመጥ በኩል በአልጋቸው ላይ የምትተኛ በኩል የምትሰራ ነበረች። ዘፍጥረት 2 20 እስከ 21፣ ገላትያ 3 28፣ አንደኛ ቆሮንቶስ 7 4፣ አንደኛ ቆሮንቶስ 11 11 እስከ 12። አዳም ብቸኝነቱ የተወገደው ሔዋን ስትፈጠርና በእግዚአብሔር ስትሰጠው ስለሆነ ጋብቻ ሙሉ የመሆንን ሀሳብ ያመለክታል። ይህም ማለት ልጅም ሳይወልዱ በፊት ባልና ምስት ሙሉ መሆናቸውን ያመለክታል። አዳም ሔዋንን እግዚአብሔር ባዘጋጀላት ጋብቻ በምስትነት ሲቀበላት የሚከተለውን ተናገረ። ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ነው ናት። እርሷ ከወንድ ተገኝታለችና ሴት ትባል። አዳም በአንዳች ምክንያት ሔዋንን ልፈት ልፍታ ቢል አማራጭ አልነበረው። ምን ነው ቢባል እግዚአብሔር ከመጀመሪያው የፍቺን ቃል በጋብቻ ውስጥ ስላላስቀመጠው ነው። ይህንንም ጌታችን ኢየሱስ ክርስቶስ አረጋግጦታል። በማርቆስ አስር ሁለት እስከ አስራ ሁለት ባለው ምንባብ ላይ ጌታ ኢየሱስ ፈሪሳውያን ቀርበው ሰው ሚስቱን በምክንያት ሁሉ ሊፈታ ተፈቅዷልን? ብለው ብጠይቁት፣ ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋቸው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከምስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም ስል መልስ ሰጣቸው። ይህንንም ስል አንድ ከሆኑ በኋላ እንደገና ገና ወደ ሁለትነት መመለስ አይቻልም ማለቱ እንደሆነ ግልጽ ነው። ጨምሮም እንዲህ አለ፣ እግዚአብሔር ያጣመረውን እንግዲህ ሰው አይለየው። ፍቺን አጽድቆ ቢሆን ኖሮ እግዚአብሔር በትንቢተ ሚልክያስ ሚልክያስ ሁለት አስራ ስድስት ላይ መፋታትን እጠላለሁ አይልም ነበር። አንደኛው የትዳር ጓደኛ ቢያመነዝርስ ፍችን፣ እግዚአብሔር ይፈቅዳል ወይ? ብዙውን ጊዜ ባለትዳሮች ልፋቱ ሲፈልጉ እንደ ምክንያት የሚያቀርቡት በማቴዎስ 19 ቁጥር 9 ላይ ጌታ ኢየሱስ ያለ ዝሙት ምክንያት ምስቱን ፈቶ ሌላይቱን የሚያገባ ያመነዝራል የሚለውን በመውሰድና አንደኛው የትዳር ጓደኛ ዝሙት ከፈጸመ መፋታትና ሌላ ማግባት ይቻላል በማለት ይከራከራሉ። ጌታ ኢየሱስ ያለ ዝሙት ምክንያት አለ እንጂ በዝሙት ምክንያት ይፍ ይፋታ እንዳላለና ጥያቄውን የመለሰው ፍቺን ለማደፋፈር ሳይሆን በተገኘው ምክንያት ሁሉ መፋታትን ለመከላከል ነው። ለሴቷም እንዲሁ ባሏን ፈታ ሌላ ብታገባ እንደምታመነዝር አስጠነቅቋል አስጠንቅቋል። ማርቆስ 10 11 እስከ 12 ሉቃስ 16:18 ደቃ መዛሙርቱ ለፈሪሳውያን ጌታ ኢየሱስ የመለሰውን ይህን ከባድ መልስ በሰሙ ጊዜ እንግዲያውስ የባልና የምስት ሥርዓት እንዲህ ጥብቅ ከሆነ መጋባት አይጠቅምም አሉት። እሱ ግን ለተሰጣቸው ነው እንጂ ለሁሉ አይደለም ስል መልሶላቸዋል። ማቴዎስ 19 10 እስከ 11 እግዚአብሔር በዝሙት ምክንያት የጠፋውን የትዳር ጓደኛ ታማኝነት እንኳ ንሳ በመግባትና በይቅርታ ሊስተካከል እንደሚችል በትንቢተ ሆሴ ላይ የነብዩ ሆሴ ምስት ብታመነዘርም ወደ ቤቱ እንዲመልሳት ትዕዛዝ በመስጠቱና ሆሴም ያመነዘረችውን ምስቱን እንደገና በማግባቱ በዝሙት ምክንያት እንኳ ሰው የትዳር ጓደኛውን እስከ መጨረሻው መተው እንደሌለበት አሳይቷል። ሆሴ 3 1 እስከ 3። እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱ የዘብብ ጥፍጥፍን ቢወዱ እንኳ እግዚአብሔር እንደሚወዳቸው፣ አንተም ውሽማዋን የምትወዳውና መንዘራይቱን ሴት ጎሜርን ውደድ አለኝ። እኔም በአስራ አምስት ብርና በአንድ ቆሮስ መስፈሪያ ተኩል ገብስ ገዛኋት። ከኔ ጋር ብዙ ወራት ተቀመጪ አታ አታመንዝሪ ለሌላ ሰውም አትሁኚ፣ እኔም እንዲሆንልሻለሁ አልኋት ይላል። ስለሆነም በንስሐ የምትመለሰውን አመንዝራዊት የትዳር ጓደኛ በይቅርታ ተቀብሎ በትዳር መቀጠል ይቻላል። እርሷ ለእኔ ታማኝ ካልሆነች እፈታታለሁ ብሎ መቻኮል እግዚአብሔር ለእኛ ያሳየውን ፍቅር እኛ ለትዳር ጓደኛችን አናሳይም ማለት ነው። ይቅር ባትሉኝም የእናንተን ኃጢአት ይቅር አልልም ያለውን እናስታውስ። አንደኛ ዮሐንስ አምስት ሀያ ሁለት ማቴዎስ አስራ ስምንት ሰላሳ አምስት ሆኖም ብዙ ተለፍቶ ሴቲቱ ባመንዘራይነቷ ከጸናችና እርሷን በንሳ ለመመለስ ካልተቻለ መለያየት ይቻላል። ሌላው ለፍቺ የሚሰጠው ምክንያት ከአንደኛ ቆሮንቶስ ሰባት አስር እስከ አስራ ስድስት ያለውን በመጥቀስ የትዳር ጓደኞች ካልተስማሙ መለያየት ይችላሉ። ደግሞም ያመነ ባላመነችው አይገዛም ወይም ያመነችው ባላመነው አትገዛም። ስለሆነም ፈቶ ሌላ ማግባት ይቻላል ብለው ይከራከራሉ። ይህን ክፍል ግን በውል አለበበውና ላጤነው ሰው ሁሉ አይነት ሰው ሁሉ አይነት ጋብቻ የሚናገር ሳይሆን ስለ ሁሉ አይነት ጋብቻ የሚናገር ሳይሆን ቀደም ብሎ ጌታ ኢየሱስን እንደ ግል አዳኝ አድርገው ሳያውቁ ተጋብተው ቆይተው ሳሉ በአለምኖ ሚስቱ ሳታምን ቀርታ ብትተወው ወይም እርሷ አምና ባሏ ቢተዋት ስላለው ሁኔታ ይናገራል እንጂ ፈቶ ሌላን ስለማግባት ማግባት አያስተምርም። በተጨማሪም ከጥቅሱ በላይ ያለው ቢነበብ በመካከላቸው የከረረ ጠብ ወይም አለመግባባት ቢኖር ተለያይተው እንዲቆዩና በዚህ ጊዜ ሌላ እንዳያገቡ ነው። ይልቁንም እርቅን እንዲሹና ብቻላቸው ታግሰው አብረው እንዲኖሩና ለትዳር ጓደኛቸው መዳን ለልጆቻቸው መቀደስ ምክንያት እንዲሆኑ ነው አንደኛ ቆሮንቶስ ሰባት አስር እስከ በኤፌሶን አምስት 23 እስከ 27 29 እስከ 30 ራእይ 19 7 ባለው ላይ የባልና ሚስት በአንድነት መኖር የጌታችን ኢየሱስ ክርስቶስና የቤተ ክርስቲያንን አንድነት የሚያሳይ ስለሆነ ፍቺን ማስተናገድ ይህን ጌታ ኢየሱስ እንደ ሞዴል አድርጎ ጋብቻን የመሰረተውንና ያቋቋመውን ብሎም የሚሰራውን ትዳር ማፍረስ እግዚአብሔር የሚያሳየውን ስዕል ማጥፋት ወይም ማበላሸት ነው። የጋብቻ ዓላማ እንግዲህ የባልና ምስትን አንድ ስጋ መሆንንና ይህም እስከ ዕለተ ሞት የሚቀጥል የእርስ በርስ የጋራ ፍቅርና መሰጣጣትን የሚመለከት ነው ዘፍጥረት ሁለት አስራ አምስት በስጋና በመንፈስ አንድነት እርስ በርስ ለመረዳዳት ነው። ዘፍጥረት 2 24 አንደኛ ጴጥሮስ 3 7 ገላትያ 3 28 ልጅ ለመውለድና ጥሩ ዘርን ለመተካት ነው። እግዚአብሔርም ሰውን በመልኩ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንድህም አላቸው ብዙ ተባዙ ምድርንም ሙሏት ግዙአትም ዘፍጥረት አንድ 27 እስከ 28። ዘፍጥረት አምስት አንድ እስከ ሁለት እግዚአብሔር መልካም ዘርን ከእኛ ይጠብቃል። ትንቢተ መልኪያስ ሁለት 15 ስለ ሆነም በዚህ መልካም ዘር የቃል ኪዳን ባልና ምስት ቤተ ክርስቲያንና የአገሪቱን ህብረተሰብ ይገነባሉ። ባልና ምስት በሕዝብ ፊት በቤተ ክርስቲያን አንዳቸው ለሌላው የሰጡት መሆናቸውን የተሰጡ መሆናቸውንና ሁለቱም ለእግዚአብሔር የተሰጡና በሕይወታቸው በሙሉ ዓላማውን ለመፈጸም ቃል ኪዳን መግባታቸውን የሚመሰክሩበት ሥርዓት ነው። እንዲሁም በሕይወት ዘመናቸው በሙሉ ለጌታ ኢየሱስና ለቤተ ክርስቲያን አንድነት በጋራ ምስክር ለመሆን ነው። አንደኛ ቆሮንቶስ 7፥39 ኤፌሶን አምስት 23 እስከ 24 አንደኛ ጢሞቴዎስ 3 አራት እስከ አምስት እግዚአብሔር የፈጠረውን ሁሉ በባለ አደራነት ለማስተዳደር ነው። ዘፍጥረት አንድ 21 ክፍል ሁለት ቁጥር ሁለት የጋብቻ አይነቶች የተለመዱት የጋብቻ አይነቶች በሦስት ይከፈላሉ። ሁለት ነጥብ አንድ አሮጌው ጋብቻ። አሮጌው ጋብቻ በክርስቶስ ፍቅር ላይ ያልተመሰረተና የፍቅርን ግላዊ ምርጫ የሚቃረን ሆኖ በባህል መንገድ እንዲፈጸም የሚያስገድድና ለመተሳሰብ ኑሮ ቦታ የማይሰጥ ይሆናል። ይህም በአብዛኛው በወንድ ፈላጭ ቆራጭነት በማመን ባል ሁሉን በግድ ለማስደረግ እየገረፈ ሚስቱን ፈርታ ታዛዥ እንድትሆን የሚያደርግበት የጋብቻ አይነት ነው። እንዲህ ያለ ጋብቻ በአብዛኛው የሚፈጸመው ልጅ ለማግኘት ሲባል ሲሆን ይህም አሳብ ባል በባል ወላጆች ወይም በባል የሚጠነሰስ ነው። በአንዳንድ ሀገሮች ባህል መሰረት ባል እንደ አትክልተኛ ምስት ዘርን እንደምታበቅል መሬት፣ ልጆች መሬቱ እንደሚያበቅለው ፍሬዎች ሆነው ይቆጠራሉ። አትክልተኛው ከአትክልቱ መሬት ይልቅ የከበረ ስለሆነ መሬቱ የሚፈልገውን ፍሬዎች ካላፈራች ዋጋ ቢስ ትሆናለች፣ ትሸጣለች ወይም ትተዋለች። እንዲሁም ምስት ካልወለደች የምስት እድል ፋንታዋ መተው ይሆናል። ይህም ሲባል በባህል ጋብቻ አንዳንዶች ተጋብተው በትዳራቸው ጸንተው ይኖሩና የሚኖሩ የሉም ማለት ሳይሆን፣ ግን በዚህ ላይ የሰፈረው በአብዛኛው በባህል ጋብቻ የሚከሰቱትን ነገሮች ችግሮች ለማመልከት ነው። ሁለት ነጥብ ሁለት ዘመናዊ ጋብቻ በአብዛኛው ፍቅር በኋላ ይፈጠራል፣ በሚል እምነት ጋብቻቸውን በግብረ ስጋ ግንኙነት ለመጠንሰስ መሞከር እንደ ዘመናዊ ጋብቻ ይቆጠራል። እንዲህ ያለው አመለካከት ፍቅርን የሚያዳብር ሳይሆን ፍቅርን ገዳይ ነው። ልክ የዳዊት ልጅ አምኖን እህቱን ትዕማርን ለግብረ ስጋ ግንኙነት ለግብረ ስጋ ወዷት ካስነወራት በኋላ እንደ ጣላት አይነት ነው። ሁለተኛ ሳሙኤል 13። በዚህ ዘመናዊ ጋብቻ አይነት እያንዳንዳቸው የትዳር ጓደኞች ግዴታን ከመወጣት ይልቅ መብቴን ማስከበር አለብኝ ስለሚባባሉ የውድድር ኑሮ የሆነና በጭቅጭቅ ብዛት ጋብቻ ዕድሜው ያጥራል። ብዘልቅም ከስንት አንዱ ነው። ሁለት ነጥብ ሶስት ክርስቲያናዊ ጋብቻ ክርስቲያናዊ ጋብቻ አንዱ ለሌላው ራስን በመስጠት ያለበት የእኩልነት ጋብቻ ነው። አንደኛ ጴጥሮስ 3 7 ዘፍጥረት 2 20 ኤፌሶን 5 21 ጋብቻ ሶስት እግሮች ባለው መቀመጫ ወይም በርጩማ ይመሰላል። አንዱ እግር ከተሰበረ ሰውን ሊያስቀምጥ አይችልም። አንድ እግሩም ቢያጥር ሊያስቀምጥ ቢችልም ምቾት አይሰጥም። ይህንንም የሦስት እግሮች መቀመጫ ጽንሰ ሐሳብ በዘፍጥረት ሁለት ሃያ አራት ላይ እንመለከታለን። ሰው አባቱንና እናቱን ይተዋል። ሰው ከምስቱ ጋር ይጣበቃል። ሰው ከምስቱ ጋር አንድ ሥጋ ይሆናል። በሌላም አባባል ምስት አባትና እናቷን ትተዋለች። ምስት ከባሏ ጋር ትጣበቃለች። ምስት ከባሏ ጋር አንድ ስጋ ትሆናለች። መተው አንዱ የመቀመጫው እግር ነው። አንድ ሕፃን እንደ ተወለደ ወዲያውኑ እትብቱ ካልተቆረጠ እንደማያድግ ሁሉ ጋብቻም እውነተኛ መተው ማለትም ከወላጆቹ መለየት ከሌለበት ወደ እውነተኛ ጋብቻነት ተለውጦ ህልውናው የረዘመ ሊሆን አይችልም። ሁለቱ ተጋቢዎች ከቤተሰቦቻቸው ተለይቶ ጋብቻቸው እንዲመሰርቱ እድል ቢሰጣቸው ቤተሰቦቻቸውን ለመርዳትና ለማገልገል ከፍ ያለ ፍላጎትና ዝንባሌ ይታይባቸዋል። በሶስተኛው ዓለም ከሚኖሩት የትዳር ጠንቆች አንዱ የዘመድ አዝማዱ በአንድነት የመኖር ተጽዕኖ ነው። መጠብ መጣበቅ። ወላጆቻቸውንና ዘመዶቻቸውን ከተው ሁለቱም በማይለቅ ሙጫ እንደሚጣበቁ ወረቀቶች መጣበቅ አለባቸው። መጣበቅ ማለት መዋሃድ ማለት ነው። ሁለት ወረቀቶች በውሁ አይነት ማጣበቂያ ከተጣበቁ ለመለያየት አይቻልም። ሁለቱን ሊለያዩ ቢሞክሩ ውጤቱ ሁለቱንም ወረቀቶች መቅደድ ይሆናል። እንግዲህ በዚህ መንገድ የተጣበቁትን መለየት ሁለቱንም ተጋቢዎች መጉዳት፣ ልጆችም ካሉ ልጆችን አብሮ መጉዳት ይሆናል። ለዚህ መጣበቅ ጠንቅ ከሚሆኑ ነገሮች አንዱ የመጀመሪያ ልጅ ከተወለደ በኋላ ሚስት ከባሏ ይልቅ ልጇን እንደ ሕይወቷ ማዕከል መቁጠሯና ባልን ችላ ማለቷ ነው። ልጆቻቸው የሁለቱም እንጂ የአንድ ወገን ብቻ ስላልሆኑ ለሁለቱም እኩል ናቸው። ልጆች ከትዳር ጓደኛ በኋላ የተገኙ ስለሆነ በፍቅር ጉዳይ ሁለተኛ ደረጃ ላይ ሊቀመጡ ይገባል። ስለዚህ ከጌታ ጋር ካላቸው ግንኙነት ሌላ በዚህ ዓለም ካሉት ነገሮችና ልጆች፣ ከጓደኞች፣ ከስራና ከመሳሰሉት በላይ ባልና ሚስት መቀራረብ አለባቸው። በምድር ላይ እጅግ የሚያስደስተው ባልና ምስት ወላጆችና ልጆች በፍቅርና በሰላም ለጌታ ሁሉም በጋራ ሲኖሩና እንዲሁም በየግላቸው አንዱ ለሌላው እያሰበ ሲኖር ነው። ባልና ምስት በእግዚአብሔር ላይ በእምነት ከተጣበቁ ቁጥር በተጣበቁ ቁጥር የእርስ በእርስ ግንኙነታቸው እጅግ በጣም እየተቀራረበ ይሄዳል። ስለሆነም ባልና ምስት በፍጹም ሀሳባቸው ነፍሳቸውና በሙሉ ኃይላቸው እግዚአብሔርን ሊወዱና እርስ በርሳቸው ሊፋቀሩ ይገባል። ከዚያም ለልጆቻቸውና ለሌሎች ሰዎች ፍቅራቸውን መግለጽ ይኖርባቸዋል። አንድ ስጋ መሆን አንድ ስጋ መሆን የግብረ ስጋ ግንኙነትን ያመለክታል። ከጋለሞታ ጋር ወይም በዝሙት የሚተባበር አንድ ሥጋ እንዲሆን አታውቁም ይላልና አንደኛ ቆሮንቶስ ስድስት አስራ ስድስት። ይህም ሆኖ ትርጉሙ ከግብረ ሥጋ ግንኙነት የላቀና ከፍ ያለ እንደሆነ ይገመታል። ባልና ምስጥ ያላቸውን ይካፈላሉ ማለት ነው። ይኸውም ሰውነታቸውን ብቻ ወይም ቁሳቁስን ነገር ብቻ ሳይሆን የሚካፈሉት አስተሳሰባቸውን፣ ስሜታቸውን፣ ደስታቸውን፣ ችግራቸውን፣ ስቃያቸውን፣ ተስፋቸውን፣ ፍርሃታቸውን፣ ውድቀታቸውን፣ ድላቸውንና ያለውን ሁሉ ነው። በሀብትም፣ በድህነትም፣ በጤንነትም፣ በበሽታም፣ በደስታና በሐዘን ሁሉ ሳይነጣጠሉ በአንድነት ይካፈላሉ ማለት ነው ፊልጵስዩስ ሁለት Anderska Amst.